የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች ለዛሬ አርብ የካቲት 18 2012 ዓ ም ምሽት መሰናዷችን አንዱን መርጠን እናስተዋውቃችሁ። ማህበራዊ ርቀትን የመጠበቅ ጉዳይ ተግባራዊ የማይደረግ ከሆነ መንግስት ሕገ መንግስት የሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቅላይ ሚኒስትር አብይ አህመድ ገለጹ። በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን እስከ ዝግጅታችን ማብቂያ አብራችሁን ቆዩ ለዕለቱ ያሰናዳናቸውን ብዙ ፕሮግራሞች ታዳምጣላችሁ የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከየመኖሪያ ቤታችን አቀናጅተን ነው አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር Tchau, አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ተጨማሪ አራት ሰዎች መገኘታቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በዚህ መሰረት በሀገሪቱ ውስጥ በኮሮና ቫይረስ የተያዙ ሰዎች አጠቃላይ ቁጥር 16 ደርሰዋል። መጋቢት አምስት ቀን 2012 ዓ ም ከኮንጎ ብራዛቪል የተመለሱ የ72 ዓመት ሞሪሼሳዊ፣ የ61 ዓመት የአዳማ ከተማ ነዋሪ የሆኑ ኢትዮጵያዊ፣ መጋቢት 12 2012 ዓ ም እስራኤል ሀገር ደርሳ የተመለሰች የ28 ዓመት ኢትዮጵያዊት የውጭ ሀገር የጉዞ ታሪክ የሌላት ቢሆንም የበሽታው ምልክት ከታየባቸው ሰዎች ጋር የነበራት ግንኙነት እየተጣራ መሆኑ የተነገረላት የ24 ዓመት ኢትዮጵያዊት ወጣት አዳዲስ ተጠቂዎች መሆናቸው ተነግረዋል። አራቱ ግለሰቦች በአሁኑ ወቅት በለይቶ ማከሚያ ውስጥ የሕክምና ክትትል እየተደረገላቸው መሆኑን ኢንስቲትዩቱ በፌስቡክ ገጹ በኩል ገልጿል። ኢትዮጵያ የኮሮና ቫይረስ ስርጭትን ለመከላከል ይጠቅማሉ የተባሉ መመሪያዎችን ማያከብሩ ዜጎች ላይ እርምጃ እንደምትወስድ አስታውቃለች። የሀገሪቱ የፌዴራል ፖሊስ ኮሚሽነር በዛሬው ዕለት ለጋዜጠኞች ባስተላለፉት መልእክት ሁኔታውን አግባብ ላልሆነ ጥቅም ለመዋል በጣሩ ከአምስት ሺህ ባላነሱ ነጋዴዎች ላይ እርምጃ መወሰዱንም ተናግረዋል። የኮሮና ቫይረስ ስርጭትን ለመከላከል የሚመከሩ ደንቦችን አብዛኛው ዜጋ እያከበረ እንደሆነ ጠቅሰው አሁንም ግን መመሪያ እየጣሱ የሚገኙ በመኖራቸው ወደ እርምጃዎች እንደሚያመሩ አስታውቀዋል። ተጠጋግቶ መሄድ፣ መሳፈሪያ ቦታ ላይ ሰልፍን በርቀት ጠብቆ ለመሄድ የሚቀመጥበት ቦታ ላይ በጣም መጠጋጋት የመሳሰሉት ችግሮች ለኮሮና ቫይረስ ወረርሽኝ እጅግ በጣም አጋላጭ ናቸው ተብሎ በተደጋጋሚ ትምህርት እየተሰጠን ያለው፣ እነዚህን ተግባሮች ለማረም በማስተማር በመገሰጽ እንዲሁም ሕጋዊ እርምጃዎችን በመውሰድ ከዛሬ ጀምሮ የምንሰማራ መሆናችንንም ለማሳወቅ እፈልጋለሁ። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በኮሮና ቫይረስ መያዛቸውን አስታውቀዋል። በትዊተር ገጻቸው ላይ በተለቀቀ የምስል መልእክት ጆንሰን ለክፉ የማይሰጥ ትኩሳትና ተከታታይ ሳል እንዳለባቸው ተናግረዋል። ትክክለኛ እርምጃ ነው ባሉት ውሳኔ መሠረት ራሳቸውን አግልለው ከቤታቸው ስራቸው እንደሚቀጥሉም አስታውቀዋል። ደቡብ አፍሪቃውያን የኮሮና ቫይረስ ስርጭትን ለመቀነስ በማሰብ የተጣለውን የሶስት ሳምንት ብሔራዊ ገደብ ዛሬ ጀምረዋል። በሀገሪቱ ውስጥ በቫይረሱ የተጠቁ ሰዎች ቁጥር ዘጠኝ መቶ ደርሷል። ፕሬዚደንት ሴሪል ራማፎሳ ትናንት ወታደሮቻቸው የደግነት ኃይሎች እንዲሆኑ አሳስበዋል። ሰዎች በቫይረሱ ምክንያት ፍርሃት እንዳደረባቸው ያወሱት ፕሬዚዳንቱ ወታደሮች ሁኔታዎችን የሚያባብስ አንዳች ነገር እንዳያደርጉ አሳስበዋል። ራመፎሳ ተመሳሳይ ይዘት ያለው መልእክት ለፖሊስ ኃይላቸውም አድርሰዋል። ደቡብ አፍሪቃ ያስተላለፈችው እገዳ ከጥብቅ እገዳዎች አንዱ ተደርጎ ተቆጥሯል። የአልኮል ሽያጭና ውሻን ለማንሸራሸር መሞከር ሳይቀሩ ታግደዋል። ሰዎች ለሚቀጥሉት ሶስት ሳምንታት በአደባባይ ስፖርታዊ እንቅስቃሴዎችን ማድረግ ማይፈቀድላቸውም። የሀገሪቱ ድንበሮች የተዘጉ ሲሆን አስፈላጊ ሸቀጦችን የያዙ ጭነቶች ግን ወደ ሀገሪቱ እየገቡ ይገኛሉ። የቫይረሱ መዛመት መሻሻል ካላሳየ ለአንድ ቀናት የተጣለው እገዳ ሊራዘም ይችላልም ተብሏል። አፍሪቃውያን ከኮሮና ቫይረስ ራሳቸውን እንዲጠብቁ ለማስተማር ታዋቂ ሰዎች ወደ ሙዚቃ ፊታቸውን እያዞሩ ነው። የዩጋንዳው ሙዚቀኛና የፖለቲካ ሰው ቦቢ ዋይን ሰዎች ማህበራዊ መራራቅን እንዲተገብሩ pe muzica au ia mare genial የቀድሞው እውቅ እግር ኳስ ተጫዋች የአሁኑ የላይቤሪያ ፕሬዚዳንት ጆርጅ ዊሃም ማይክ ጨብጠዋል። በበሽታው የሚጠቁት የቤተሰቦቻችሁ አባላት ሊሆን ይችላሉ፣ ስለዚህ አብረን እንፋለም የሚል መልእክት ያለው ሙዚቃም አቀንቅኗል። ኢንድሎቭ የወጣቶች ሕብረ ዝማሬ ቡድን አባላት ከደቡብ አፍሪካ በበኩላቸው አትደናገጡ፣ ይህንን ጊዜ እንወጠዋለን የሚል መልእክት ያለው ሙዚቃቸውን አዳርሰዋል። አሁኑ ያለውን አጫጭር ዘገባዎች እነዚህ ናቸው። ጽዮን ሐብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዞአችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ዩኒቨርስቲዎችና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ ሁለት ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባው አሳስበዋል። ይህ ካልሆነ ግን በህገ መንግስቱ የተቀመጠውን መብት በመጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮረና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክራሉ ላሏቸው ማሳሰቢያ አስተላልፈዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ሕዝብ መልእክት ያስተላለፉት የኮሮና ቫይረስ ወረርሽኝን ለመከላከል ከተቋቋመው ብሔራዊ ኮሚቴ ጋር ከተወያዩ በኋላ ነው። አዳዲስ ውሳኔዎችን ይፋ አድርገዋል፣ ማሳሰቢያዎችን ሰጥተዋል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 16 መድረሱን የተናገሩት ጠቅላይ ሚኒስትር አብይ ስርጭቱን ለመከላከል ቀደም ሲል የወጡ ውሳኔዎች እንደሚቀጥሉ ይፋ አድርገዋል። ለሁለት ሳምንታት በሚል ተዘግተው የቆዩ ትምህርት ቤቶች ለምሳሌ እንደተዘጉ እንደሚቀጥሉ አብራርተዋል። ትምህርት ቤት ጋር ተያይዞ ባለፉት ሁለት ሳምንታት ሃይስኩል ዘግተን የቆየን ሲሆን ዩኒቨርሲቲዎች ደግሞ ባሉበት ኮምፓውንድ ባሉበት ካምፓስ ቆይተው በርቀት እንዲማሩ ጥረት ሲደረግ ቆይቶ የነበረ ቢሆንም ያ ሙሉ በሙሉ በተለያየ ምክንያት ያልተሳካ በመሆኑ የዩኒቨርሲቲ ተማሪዎች ወደ የቤታቸው እየሄዱ ነው ያሉት። ለዚያ በጣም በርካታ ምክንያቶች አሉ፣ ነገር ግን አሁን ያም መዘርዘር አያስፈልገኝም። ለሚቀጥሉት ሁለት ሳምንታት ተጨማሪ ሁሉም ትምህርት ቤቶች ዝግ ሆነው እንዲቆዩ ተወስኗል። ባለፈው ካደረግነው የሁለት ሳምንት ቆይታ ተጨማሪ ለሚቀጥሉት ሁለት ሳምንታትም ትምህርት ቤቶች የተዘጉ ይሆናሉ ማለት ነው። መተፋፈግን ከማስቀረትና ማህበራዊ ርቀትን ከመጠበቅ አንጻር እየታዩ ያሉ ክፍተቶችንም አንስተዋል። ጠቅላይ ሚኒስትሩ በተለይ በገበያ ስፍራዎችና በሃይማኖት ተቋማት አካባቢ ማህበራዊ ርቀትን የመጠበቁ ጉዳይ በጥብቅ ተፈጻሚ መሆን እንዳለበት አሳስበዋል። ማህበራዊ ርቀት ወይም ሶሻል ዲስታንሲንግ የምንለውን በአብዛኛው ለውጥ ያለ ብዙዎች ያሻሻሉት ቢሆንም አሁንም የተሟላ ሆኖ አላገኘ ነውም። የሃይማኖት ተቋማት፣ መገበያያ ስፍራዎች፣ እንዲሁም አልፎ አልፎ አንዳንድ ቦታ ላይ በርከት ያሉ ሰዎች ለወረርሽኙ ምንም አይነት ግንዛቤ ያልፈጠሩ በሚመስል መንገድ ተሰባስቦ የሚታዩበት ሁኔታ ታይቷል። ይህ ችግር እስካሁን ኢትዮጵያ ውስጥ ምንም ሰው ያልገደለ ቢሆንም ወደ ከፋ ችግር የገባን እንደሆነ እንኳን እኛ ከኛ የተሻለ ኢኮኖሚ፣ ከኛ የተሻለ ዝግጅት ያደረጉ ሀገራት በከፍተኛ ደረጃ እየተፈተኑ ስለሆነ ኢትዮጵያውያን በድጋሚ በከፍተኛ የኃላፊነት ስሜት ከመንግስት ጎን በመሆን ይህን ወረርሽኝ በጥንቃቄ መከላከል ስለምንችል የበኩላችሁን ድርሻ እንድታበረክቱ አደራ ማለት እፈልጋለሁ። ማህበራዊ ርቀትን የመጠበቁ ጉዳይ ተግባራዊ የማይደረግ ከሆነ ግን መንግስታቸው በህገ መንግስት የተሰጠውን መብት ተግባራዊ ለማድረግ እንደሚገደል ጠቁመዋል። ጠቅላይ ሚኒስትሩ በህገ መንግስቱ በግልጽ እንደተቀመጠው በአንቀጽ 27 አምስት ና በ93 አራት ባለው መሰረት መንግስት የሃይማኖት ተቋማትን ጨምሮ እንደዚህ አይነት የበሽታ ወረርሽኝ ሲያጋጥም መዝጋት ስልጣን የተሰጠው መሆኑ ይታወቃል። መንግስት ይህንን ስልጣኑን ተጠቅሞ ወደ ማገድ ያልገባው እነዚህ ተቋማት ዋና አላማቸውና ፍላጎታቸው ህዝባቸውን መጠበቅ፣ ህዝባቸውን ማስተማር፣ ህዝባቸው ማንቃት ስለሆነ በዚያ መንገድ ሳይሆን በንግግርና በትብብር መስራት ይቻላል ከሚል እምነት የተነሳ መሆኑን እና በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን። ወረርሽኙን ለፖለቲካ ፍጆታ ለማዋል የሚንቀሳቀሱ ወገኖች ከዚህ ድርጊታቸው እንዲታቀቡም ጠቅላይ ሚኒስትሩ በመልእክታቸው ጠይቀዋል። የዚህን ወረርሽኝ አጋጣሚ ለፖለቲካ ፍጆታ የምታውሉ ግለሰቦች ኢትዮጵያዊነታችሁን እንዳትዘነጉ። በእንደዚህ አይነት ጊዜ በተቻለ መጠን በመደጋገፍ እውነተኛ መረጃ በማቀበል ህዝቡን ማንቃት እንጂ የፖለቲካ ቁማር መጫወትን ብዛም ጠቃሚ ያለ መሆኑን ህዝብ ከሞተ፣ አገር ከተጎዳ፣ ኢኮኖሚ ከወደቀ ምናልባት እድል ቀንቷችሁ መንግስት ብትሆኑ ኃላፊነት ብትወስዱ ጣጣው አሁን የሚቆም ሳይሆን ወደ እናንተ የሚሸጋገር ስለሆነ ይህን ሀገራዊ ችግር ከምንም ፖለቲካ ሀሳብ እና ፍላጎት በወጣ መንገድ ህዝባችን ለመታደግ አገራችን ለመታደግ ኢኮኖሚያችን ለመታደግ እንድንጠቀምበት አደራ ማለት እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው የኮሮና ቫይረስ ወረርሽኝን ለመከላከል እየተደረጉ ያሉ ሌሎች ዝግጅቶችንም ዘርዝረዋል። በአዲስ አበባ ብቻ 134 የማቆያ ስፍራዎች መለየታቸው ሚሊኒየም አዳራሽን ጨምሮም ከ44 ሺህ በላይ አልጋ የሚይዙ ቦታዎች መዘጋጀታቸው ከተዘረዘሩት ተግባራት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ የጅቡቲ መንግስት ህገ ወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ እያደረገ መሆኑን የድሬዳዋ አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሰረታዊ አቅርቦቶች እንደሚሟሉላቸውና ና የኮሮና ቫይረስ ምርመራ እንደሚደረግላቸውም ተገልጿል። አዲስ ቸኮል ዝርዝሩን ይዟል የጅቡቲ መንግስት ኢትዮጵያውያኑን ለምን ከሀገሯ እንዲወጡ እንዳደረገቻቸው ባልተገለጸበት የምክትል ከንቲባ አህመድ መሐመድ ቡ መግለጫ የድንበር ከተማ ከሆነችው ደወሌ የመጡ 814 ዜጎች በለይቶ ማቆያ አስፈላጊ ድጋፍ እየተደረገላቸው ነው ተብሏል። ትናንትና መጋቢት 17 814 ብዛታቸው የሚሆን በላይ የሚሆኑ ዜጋዎቻችን ከኢትዮ ጅቡቲ የድንበር ወሰን ተመልሰው ወደ ድሬዳዋ ገብቷል ድሬዳዋ ገብቷል ስንል ወደ ከተማ ሳይሆን ያስገባ ነው። እነዚህ ሰዎች ማለት ኬላ አርገን ከተማው ጫፍ ላይ ከከተማው አምስት ኪሎ ሜትር ርቀት ባለው ማለትም የኢትዮጵያ የጉምሩክ ኮሚሽን አዲሱ ህንፃ ውስጥ ለተወሰነ ጊዜ ተለይቶ ማቆያነት እንዲያርፉ ተደርጓል። በመሆኑም እነዚህ ወገኖቻችን ለአስራ አራት ቀናት አስፈላጊው ክትትልና ድጋፍ እየተደረገላቸው ለይቶ ማቆያ የሚቆዩ ይሆናል። በዚህ ወቅትም የሚያስፈልጋቸው የምግብ፣ የመጠጥ፣ የአልባሳት፣ የንጽህና መጠበቂያ፣ የጤና፣ የጸጥታና የደህንነት አገልግሎት በአጠቃላይ በመስተዳደራችን የሚሸፍንና የሚፈጸም ይሆናል። ከአስራ አራት ቀን በኋላ አስፈላጊው የመለየት እና የማጣራት ምርመራ ሂደት ከተከናወነ በኋላ አስተዳደራችን የትራንስፖርት ዝግጅት በማድረግ ወደ መጡበት ክልልና የትውልድ ቦታቸው እንዲሸኙ ይደረጋል። ከነኝ ኢትዮጵያውያን መካከል አራቱ የትኩሳት ምልክት ስለታይባቸው የደም ናሙናቸው አዲስ አበባ ተልኮ መመርመሩንና አራቱም ከኮሮና ቫይረስ ነጻ መሆናቸውን መረጋገጡን አቶ አህመድ በመግለጫቸው አስታውቀዋል። ከ814ቱ በተጨማሪ ሌሎች በጅቡቲ ነዋሪ የነበሩ ኢትዮጵያውያንም ወደ ድንበር ከተማ ደወሌ መድረሳቸው ተሰምተዋል። ከዚህ ባሻገር በድሬዳዋ አስተዳደር የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ግብረ ኃይል የአስተዳደሩ ነዋሪዎች እንዲሁም የመንግስትና የግል ተቋማት ሊተገብሯቸው ይገባሉ ያሏቸውን መመሪያዎችንም የግብረ ኃይሉ ሰብሳቢ አቶ አህመድ መሀመድ ቡህ ይፋ አድርገዋል። በአስተዳደሩ በአጠቃላይ በተለይም በከተማ ያለውን ሰፊ የሰዎች እንቅስቃሴ በመቀነስ የቅድመ መከላከል ስራውን ለማጠናከር ሲባል የህመም ችግር ያለባቸው እድሜያቸው የገፋ፣ ነፍሰ ጡር እና የሚያጠቡ እናቶች፣ የመንግስት ሰራተኞች በቀጥታ ከቤታቸው እንዲቆዩ ተወስኗል። በተጨማሪም ሌሎች በቤታቸው መቆየት ያለባቸው በቤታቸው ሆነው ስራቸውን ለመስራት የሚችሉ ሰራተኞችን በተመለከተ በየተቋማቱ የማኔጅመንት ኮሚቴ ውሳኔ እንዲሰጥ ተወስኗል። ስለዚህ እያንዳንዱ ሴክተር መስሪያ ቤት ማን ይቆያል፣ ማን ከቤት ሆኖ ይሰራል የሚለው በጽህፈት ቤቱ ወይም በቢሮ ይወስናል ማለት ነው። ሆኖም ይህ እድል ፖሊስን፣ ደንብ ማስከበርን፣ ትራንስፖርት ባለስልጣንና ጤና ቢሮን የመሳሰሉ ተቋማትን እንደማይመለከት አቶ አህመድ አስታውቀዋል። በተጨማሪም የከተማ ትራንስፖርትን በተመለከተም አዲስ አቅጣጫ ተቀምጧል። የድሬዳዋ ከተማ አውቶቡስ ከወንበር ከመጫን አቅሙ ቀንሶ እንዲጭንና የንጽህና መጠበቂያ ግብአቶችን አሟልቶ አገልግሎት እንዲሰጥ ተወሰኗል። የመንግስት መስሪያ ቤት ሰርቪሶች ወንበርን ከሚጭኑት መጠን በመቀነስ ሰው በምልልስ ሰርቪስ እንዲሰጡ ተወሰኗል። በተጨማሪም ከስራ መውጫና መግቢያ ሰዓት ውጭ ባለው ጊዜ የሚመደብላቸው ቦታ ተገቢውን የጥንቃቄ ግብአቶች አሟልተው በነፃ ትራንስፖርት አገልግሎት እንዲሰጡ ተወስኗል። የግል የሕዝብ ትራንስፖርት ስራ ላይ የተሰማራችሁ ወገኖች የተሳፋሪውን ቁጥር ከተፈቀደ የመጫን መጠን በመቀነስ የመተፋፈግ እንዳይፈጠርና በተሳፋሪው መካከል በቂ ርቀት እንዲኖር በማድረግ ተገቢው አገልግሎት እንድትሰጡ እያሳሰብን ይህንን የማይፈጽመ አካላት ላይ የሚመለከተው የመንግስት አካል ተገቢ እርምጃ እንዲወስድ መታዘዙ እንገልጻለን። ምክትል ከንቲባው 11 ዜጎች ኮሮና ቫይረስ ከተገኘባቸው ከጅቡቲ እና 15 ነዋሪዎቿ በኮሮና ቫይረስ ከተያዙባት አዲስ አበባ የሚመጡ ሰዎች ለ14 ቀን ራሳቸውን ነጥለው እንዲቆዩ የጠየቁ ሲሆን ስብሰባ፣ ሰርግና ተዝካርን የመሳሰሉ ሁሉ እንዳይካሄዱ ከልክለዋል። የግድ አስፈላጊ የሆኑ ስብሰባዎች ከሀያ ሰው ያልበለጡ እንዲሆኑና የጤና ቢሮ ፈቃድ ማግኘትም አለባቸው ተብሏል። መዋኛ ስፍራዎች፣ የስፖርት ውድድሮች፣ የአካል ብቃት ማዘውተሪያዎች እና የመሳሰሉትም እንዲዘጉ ተወስኗል። ሰዎች የሚሰበሰቡባቸው ጭፈራ ቤቶች፣ መጠጥ ቤቶች፣ ሽሻ ቤቶችና መሰል ተቋማትም እንዲሁ እንዲዘጉ ተወስኗል። ሌሎች ማህበራዊ ርቀትን የሚጠብቁ እርምጃዎችም እንዲወሰዱ ነው ምክትል ከንቲባው ያሳሰቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮኤ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። በኮቪድ-19 ወረርሽኝ ስጋት ሳቢያ ሀገሮች ድንበሮቻቸውን እየዘጉ በረራዎቻቸውንም እያቋረጡ ናቸው። ግለሰቦችም በየቤታቸው እንዲቆዩ በሰፊው እየተመከረና በአንዳንድ ሀገሮችም አስገዳጅ ሕጎችን አውጥተው እያስፈጸሙ ናቸው። እንደዚህ አይነት አያያዝና አሰራር ታዲያ የሰው ልጅ ኑሮ ከእጅ ወደ አፍ በሆነባቸው የአፍሪካ ሀገሮች ውስጥ ምን ያህል ትርጉማላቸው የአካላዊ መራራቅ ወይም በቤት ውስጥ ተለይቶ የመቀመጥ ሀሳብ ኢትዮጵያ ውስጥ ምን ያህል ውጤታማ ይሆናል? ለመሆኑ ምን ይበጃል? ስትል ኤደን ገረመው በእንግሊዙ ኤደንብራ የንግድ ትምህርት ቤት በምጣኔ ሀብት ዘርፍ የዶክትሬት ዲግሪ ጥናት እያደረጉ ያሉትን አብዱል መናን መሐመድን ዶክተር ሙኒር ካሳን ከኢትዮጵያ የጤና ሚኒስቴር ደግሞ ዶክተር ሙኒር ካሳን አነጋግራ ተከታዩን ዘገባ አሰናድታለች። ዓለም በሙሉ በዚህ ሰዓት ከማይታየው ኮቪድ-19 ጋር ግብግብ ገጥሟል። ኮቪድ-19 የተሰኘው ቫይረስ የዕለት ተዕለት ተጠቂዎችና የሟቾች ቁጥር እየጨመረ መጥቷል። የሕክምና ባለሙያዎችም የበሽታውን ስርጭትና አደጋ ለመቆጣጠር ለጊዜው ያለው ብቸኛው አማራጭ አካላዊ መራራቅና በቤት ውስጥ መቀመጥ እንደሆነ በተደጋጋሚ እየተናገሩ ይገኛሉ። በቤት ውስጥ መቀመጥ ግን በተለይ በከተማና በከተማ ዙሪያ ለሚኖሩ የግል ድርጅት ተቀጣሪዎች፣ የቀን ሰራተኞችና ለፍቶ አዳሪዎች ላይ ከፍተኛ የሆነ የኑሮ ጫና የሚያስከትልና ሰዎችን የዕለት ጉርስ በማግኘትና በጤና ከመሰንበት መካከል አጣብቅኝ ውስጥ የከተተ ጉዳይ ሆኗል። በኤደንብራ ዩኒቨርሲቲ የምጣኔ ሀብት የዶክትሬት ተማሪ የሆኑት የቢዝነስ አማካሪው አቶ አብዱልመናን መሐመድ በዚህ ወቅት መንግስት ህብረተሰቡ በአካል እንዲራራቅና አርፎ በቤቱ እንዲቀመጥ አጣዳፊ የሆነ በጀት መድቦ ማህበረሰቡ መሰረታዊ የሆነ ምግብ የሚያገኝበትን ሁኔታ ማመቻቸት አለበት ይላሉ። ከኢኮኖሚ አኳያ እያየነው እንደሆነ ሰማኒያ በመቶ ولكن يجب ان يكون ان ይህ የገበሬ ዋና ነው። አርቡሽ የተበታተነ እና የተራራቀ ነው። ከከተማ ባየር ስናየ ሀያ በመቶ አካባቢ ደግሞ ከተማ ቢኖርም በጣም የተፋፈቀ የከተማ ህይወት ውስጥ የሚኖር ነው። እና ከዛም ውስጥ ደግሞ ትልቁን ቁጥር የሚይዘው አንድ አራተኛው ህዝብ የከተማው አዲስ አበባ ነው የሚኖረው። እና አዲስ አበባ ደግሞ ጌት ወይም ነው፣ ወደ ዓለም አቀፍ ተጓዦች የሚገቡበትም የሚወጡበትም ትልቁ ጌት ወይ ነው። እና በጣም ኤክስፖዝድ የሆነውም ደግሞ አዲስ አበባ ነው። እና የሚወሰደው እርምጃ ሶፋር መንግስት እየወሰደ ያለው ዩኒቨርሲቲ ተማሪዎች ወደ ቀያቸው እንዲመለሱ፣ እንደዚሁም ደግሞ ፌዴራል መንግስት ሰራተኞች ከቤታቸው ሆነው እንዲሰሩ የሚል ነገር መንግስት ይውላል። እና አሁን ትልቁ እንትን ያለው በግል የሚተዳደሩት ጋር ስንመጣ ነው። በግል ከተማ ውስጥ በግል ሰርተው የሚተዳደሩ አብዛኛው ህብረተሰብ ክፍል በዕለት ተዕለት ህይወት የለም፣ ዛሬ ሰርቶ ዛሬ በልቶ የሚያገኘው ገቢ የሚኖር ነው። ያው ስራ የሌለውም እንዳለ ሆኖ ማለት ነው። አሁን መንግስት አንድ ስቴፕ ወስዶ ልክ እንደሌላው ሀገር ይህንን ህብረተሰብ ክፍል ቤታችሁ ተቀመጡ የሚል ነገር ቢመጣ ይሄ ህዝብ ለጤና ፋይዳ እንዳለው አይጠፋኝም። ይሄ ህዝብ ደግሞ እንዴት ነው መኖር የሚችለው ሳይሰራ የሚለውን ጉዳይ መታሰብ አለበት። አጠሴም ታይም እና ይሄ ነገር በጣም በጣም ያሳስባል። ብዙ ሰዎች ሊቸገሩ፣ ሊራቡ፣ ሊጠሙ ይችላሉ። ሊጠቀመቱ የሚባል እና ማስፈጸሙ እንኳን ቢቻል ነው ማለት ነው። መሰረታዊ ምግብ የማዘጋጀቱን ነገር መታሰብ አለበት የሚል ነው እምነት ያለኝ። አሁን ሌላ ሀገር እንደምናየው ትንንሽ ቢዝነሶች ትልልቅ ቢዝነሶችም መንግስት ረዳቸዋለሁ ሰራተኞቻቸውን እንዳይበትኑ ማለት ነው እና የበለጠ ኢኮኖሚ ቀውስ እንዳይመጣ በጀት አዝቆ ረዳቸዋለሁ እያለ ነው እና እኛም ጋር ስንመጣ ከዚህ በላይ ከባድ ችግር ሊገጥበን የሚችል ነገር ያለ አይመስለኝም እና በጣም ከባድ የሆነ ጉዳይ ስለሆነ ኢመርጀንሲ በጀት ማጽደቁ ከምንም በላይ ቅድሚያ የሚሰጠው ነው። ሌላ ቅድሚያ ልንሰጠው የምንችለው ጉዳይ የለም። መቀነስ ያለባቸውንም ነገሮች ቀንሶ ይህን ቅድሚያ መስጠት ያስፈልጋል ብዬ አምናለሁ። ይሄ እኮ ተጨማሪ ሳፕሊመንታሪ በጀት የተለመደ ነው። እኛ መንግስት የለም አመቱ አጋማሽ ላይ ገንዘቡን ብቻ ማዘጋጀቱ አይደለም። እኛ ሀገራ ሎጂስቲክሱንም አብሮ ማሰብ ያስፈልጋል ሰቡ ገንዘቡ ስለሰጡት ብቻ ምግብ ላይ ያገኛል ማለት አይደለም መሰረታዊ የሆነ ምግብንም ካሁኑ ዘይት ምናልባት ሰንዴ እንደዚህ ያሉትንም ነገሮች አብሮ እንትን ማድረግ ያስፈልጋል እና ቁርስ በጀቱ ላይ ጫና አለ በጀት ዲፊስቲታቸውን ሊያሰፋ ይችላል እንደዚሁም ብድርን ሊያመጣ ይችላል ብዙ ሀገር ውስጥ ግን ከጉዳዩ ክብደት አኳያ ይሄ መውሰድ ያለብን እርምጃ ነው ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር ባልደረባ ናቸው። ሕብረተሰቡን ሙሉ ለሙሉ ከቤት አትውጡ ማለት ካለው ማህበራዊ እውነታ አኳያ ከባድ በመሆኑ በቅድሚያ በምጣኔ ሀብቱ ላይ ጫና የማያሳድሩ አካላትን እየዘጋን ነው ያለ ነው ሲሉ ያስረዳሉ። የአካላዊ መራራቅ ወይም የሰዎች መራራቅ የሚባለው ደረጃ ደረጃ አለው እንጂ በአንዴ ሁሉንም አላልንም። እኛ ለምሳሌ አሁን ጣሊያን አስቸኳይ ጊዜ አዋጅ አውጀው አንድም ሰው ከቤት እንዳይወጣ በወታደር አድርገው ሰውን ሁሉ ቤቱ አድርገዋል። ኢትዮጵያ እንደዛ ረ ጊዜው ለማለት አይቻልም እና ስለዚህ እነዚህን ሜጀሮ ጨስ እያል ነው የምታደርጋቸው። በሁለት ነገር ይለካሉ። አንደኛው ይህን ነገር ለማስፈጸም ምን ያህል ቀላል ነው የሚለው ነው። ሁለተኛ ደግሞ ኢኮኖሚክ ኮስት ደግሞ አለው ለሰው። ስለዚህ አሁንኛ ኢምፕልመንት ያደርግ ነው በብዛት ለመፈጸም ቀላል ያሉ ግን ም የኢኮኖሚያቸው ያን ያህል ከባድ ያሉትን ነው ያደረግ ነው ግን አሁን ደግሞ በህብረተሰቡ ተሰራጭተው ቢገኝ እንደ ሌሎቹ ሀገራት ደግሞ ያኛውም ደረጃ ላይ ልንመጣ እንችላለን። አሁን ለምሳሌ ትምህርት ቤት መዝጋት ያን ያህል ብዙ ኢኮኖሚ ላይ ጉዳት አያመጣም። ሰው ከቤት ሆኖ የመንግስት ሰራተኛ ቢሰራ የተወሰነ ኢምፓክት አለው እንጂ ያን ያህል ብዙ የኢኮኖሚ ጉዳት የሚያመጣ አይደለም። ስለዚህ ሙሉ ለሙሉ ከርፊው የሚባለው ይሄ አስቸኳይ ጊዜ አዋጅ ታውጆ ከቤት እንዳይወጣ ማድረግ ለእኛ ሀገር በጣም አስቸጋሪ ነው የሚሆነው፣ ምክንያቱም ሰው በየቀኑ ሰርቶ የሚበላ ነው። እንግዲህ ያ ሲመጣ በጣም አሳሳቢ ነው የሚሆነው። ለዛም እንግዲህ የተለየ እርዳታ ተደርጎ የሚበላው ነገር ካልተዘጋጀ በስተቀር ሰውን ከቤት አትወጣ ማለት ለእኛም በጣም ከባድ ስለሆነ፣ ያው እያየን ነው፣ እየተመካከር ነው ነው እንዴት ይደረጋል የሚለው የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ የዓለም አቀፍ ኢኮኖሚ መውደቅ በቀጣይ ሶስት ዓመታትም በውጭ ምንዛሬ፣ የውጭ ንግድና ሀገሪቱ ልታገኝ በምትችላቸው የገንዘብ እርዳታዎችና ብድሮች ላይ ተጽዕኖውን ሊያሳርፍ ስለሚችል ካሁኑ የፖሊሲ ዝግጅት ያስፈልጋልም ይላሉ። መዋቅሩ ከምዕራቡ ዓለም በጣም የኢኮኖሚያችን መዋቅር በጣም ይለያል። ምዕራቡ ዓለም በብዙ በጣም ኮምፕሌክስ እንትን ሪሴሽንም ዲፕሬሽንም ሊያጋጥም ይችላል። ወደ እኛ ጋር ስንመጣ እንደው ብንወጣው እንኳን በበጀት ዲፊሲትን ብንወጣው፣ የለም ኤክስትራ በጀት ማውጠትን ብንወጣው፣ ዛ ውጭ ዓለም ያለው ችግር ግን እኛንም አፌክት ያደረገናል። ሬጅስትሬሽን የመጣ እንደሆነ ኤክስፖርታችንን አፌክት ያደረገዋል። ኢንሳንሳችንን አፌክት ያደረገዋል። ከውጭ ሀገር የምናገኘው እርዳታና ብድርንም አፌክት ያደረገዋል። ለሚመጡት አመጣቶች ማለት ሊቀንስብን ይችላል። እንደዚሁም በሀገር ውስጥ ኢኮኖሚ እድገታችንን ሊቀንሰው ስለሚችል መንግስት ዓለም አቀፍ ኢኮኖሚክ ሲትዌሽን ጋር ተያይዞ የሚመጣውን ነገር ከአሁኑ በደንብ ሊታሰብበት ይገባል። ካሪንግ ቱ ስሪ ርስ ልኩሽ እርዳታ የሚቀንሳ ረሚታንስ እነዚህ በጣም ወሳኞች ናቸው ምንዛሬ የምናገኘው በረሚዳታ ነው ኤክስፖርት ነው እዚህ ሁሉ አፌክት ያደርግብናል ሆነ ማለት ኢኮኖሚያችንም ያቀዛቀዘዋል ለምን ኤክስፖርት እንደበፊቱ አናደርግ እንችላለን እና ከአሁኑ በደንብ መታሰብ ያለበትና እና ሶስትና አራት ዓመት ኢኮኖሚ ክንትብ ፖሊሲያችን ምን ሊሆን እንደሚገባ የለም አሁንም ተቀዛቅዟል በፖለቲካ ምክንያት ይሄ ደግሞ ተጨምሮበት ሌላ ፈርዘር ችግር እንዳያመጣብም ማሰብ ና ለዛ የሚመጥን የሆነ ኢኮኖሚክ ፖሊሲ ማዘጋጀት ያስፈልጋል የምጣኔ ሀብቱ ባለሙያ አቶ አብዱልመናን መሐመድ ሲያጠቃልሉ ህብረተሰቡ አካላዊ መራራቅ ላይ እያሳየ ያለው ቸልታ ነገሮች ከቁጥጥር ውጭ ሆነው ዋጋ ሳያስከፍል በፊት መንግስት አስገዳጅ የሆኑ እርምጃዎችን እንዲተገብርም ይመክራሉ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን ነው የምናልፈው። የኮሮና ቫይረስ በሀገር ኢኮኖሚ ላይ ከፍተኛ ኪሳራ እያደረሰ ነው። በባህር ዳር ከተማ የአበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ ማጣታቸውን ገልጸዋል። ከ1ሺ500 በላይ ሰራተኞቻቸውንም ያለ ስራ መቀመጣቸውን ተናግረዋል። ሁኔታው በዚህ ከቀጠለ የከፋ ኪሳራ እንደሚገጥማቸው ነው የገለጹት። አስቴር ምስጋናው ተከታትለዋለች በባህር ዳር ከተማ ሁለት ትልልቅ የአበባ አምራች ድርጅቶች አሉ። የጣና ፍሎራ ኃላፊነቱ የተወሰነ የግል ማህበር እና ኢትዮ አግሪሴፍት ኃላፊነቱ የተወሰነ የግል ማህበር እነዚህ ድርጅቶች ምርቶቻቸውን ወደ ውጭ ልከው መሸጥ ባለመቻላቸው በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ መክሰራቸውን የየድርጅቶቹ የስራ ኃላፊዎች ገልጸዋል። የጣና ፍሎራ ኃላፊነቱ የተወሰነ የግል ማህበር የማርኬቲንግ መምሪያ ኃላፊ አቶ አብነት በላይነህ በዚህ ሳምንት ብቻ 10 ሚሊዮን ብር በላይ ማህበሩ ማጣቱን ይናገራሉ። የኢትዮ አግሬሲቭ ባለፉት ሰባት ስምንት ቀናት ብቻ ወደ አንድ ነጥብ ስምንት ሚሊዮን የሚሆን የአበባ ዘንግ ለመጣል ተገደናል ወደ የትም ቦታ ኤክስፖርት ማድረግ ስለማንችል በዚህም ይህንን ወደ ገንዘብ ስንተምነው ወደ ሁለት መቶ ሰማንያ ስምንት ሺህ ዩሮ አካባቢ ወደ ብር ስንቀይረው ደግሞ ከ ከአስር ሚሊዮን ብር በላይ እስካሁን ያጣንበት ሁኔታ ነው ያለው ይህ ሁኔታ እንግዲህ በቀጣይ በተለይ አሁን ደግሞ አብዛኛው የዓለም ሀገራት የአየር በረራዎችን ጭምር ስለዘጉና ማርኬት ስለተዘጋ በዚሁ የሚቀጥል ከሆነ ተጽዕኖ እጅግ የከፋ ይሆናል ማለት ነው። ሰራተኛ ሙሉ በሙሉ ስራ አቁሟል። የምንሰራው ስራ የለም። ስለዚህ ሰራተኛ ደሞዝ ከሰባት መቶ በላይ ሰራተኛ ነው ያለን። ለነዛ ሰራተኞች የሚከፈለው ደሞዝ እንግዲህ ያለ ስራ እየሆነ ያለበት ሁኔታ ነው ያለው። ስለዚህ በቀጣይ እንግዲህ በአጭር ጊዜ ተቆጣጥሮ ወደ ስራ ካልተመለስ ነገሮች እየከበዱ እንደሚሄድ የሚያሳይ ነው ማለት ነው። የኢትዮ አግሬ ሴፍት ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ኢሳያስ ከበደ ድርጅታቸው በአንድ ሳምንት ውስጥ በየቀኑ ከመቶ ሺህ ብር በላይ እየከሰረ እንደሆነ ይናገራሉ። ከማርች አስራ አምስት ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በጠቅላላው በቀጥታ ገበያ ላይ ከአርባ አምስት ሺህ በላይ አበባ ነበረ ነልክ የነበረው በቀን ነው ወደ በቀን ወደ ኦክሽን ደግሞ ሀምሳ ሺህ ጠቅላላ ዘጠና አምስት ሺህ አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሚድል ኢስት እና ይሄ በየቀኑ የቀጥታ ገበያው ወደ ስምንት ሺህ ዶላር ነበር የምናገኝበት። የኦክሽኑ ወደ አስራ ሶስት ሺህ ሁለት መቶ ነው። ጠቅላላ ሀያ አንድ ሺህ ሁለት መቶ ዶላር በቀን እያጣን ነው። ይህ በየቀኑ ስድስት መቶ ሰባ ስምንት ሺህ ብር ነው እያጣን ያለ ነው። አዎ ይሄ ተሽያ የሽያጩ ማለት ነው። እንደገና ወደ ሰላሳ ሺህ ብር በየቀኑ ለኬሚካልና ማዳበሪያ እናወጣለን። እንደገና በየ የሰራተኛ የወር ክፍያችን አያቆምም፣ ፊክስድ ኮስት ነው ወደ ሁለት ነጥብ ሶስት ሚሊዮን ብር በየብሩ የምንከፍለው ነው። ምንም ሰራተኛ ወዴትም መውሰድ አንችልም። ይሄ ነው እየሆነ ያለ። በሁለተኛ ደግሞ የሰራተኛው ምርት እያመረተ በማይላክበት ጊዜ የሚመጣው ደግሞ ተጽዕኖ፣ ሰራተኛው አበባውን ሲጥል የሚኖረው ጉዳት ደግሞ ከፍተኛ ነው። በቀን ውስጥ ሎካልም እዛም ብለን ከመቶ ሺህ አበባ በላይ ወደ ኮምፖስት እየቀየርን ነን ያለ ነው አድማጮች፣ እንግዲህ የጋቢና መሰናዷችን በዚሁ ተጠናቋል። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። እናንተም አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ። Rado ne vi oes a Gantafano Romot. Rado ne vi oes a Gantafano Romot.